የዩናይትድ ስቴትስ ምክር ቤት ኤች አር መቶ ሀያ ስምንት በሚል መጠሪያ የሚታወቀውን የውሳኔ ሐሳብ በትላንትናው ዕለት አጽድቋል። በሀገራቸው የሚታየው የሰብአዊ መብት አያያዝ ያሳሰባቸው ትውልድ ኢትዮጵያ አሜሪካውያን ድምፅ ሰጪዎች በተደጋጋሚ በተካሄዱት የምስክሮች ቃል መስሚያ ስነ ስርዓቶች ጨምሮ በጉዳዩ ዙሪያ በተከናወኑ ልዩ ልዩ እንቅስቃሴዎች ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመስራት ባደረጉት ያላሰለሰ ጥረት ሕጉ በመጨረሻው ሊጸድቅ መብቃቱ ተዘግቧል። ለመሆኑ የሕግ ውሳኔ ሀሳቡ ይጸድቅ ከፍተኛ ጥረት ሲያደርጉ በቆዩ ወገኖች ዘንድ በተለየ ስሜት ሲጠበቅ የቆየው ይህ ውሳኔ የተወጠነለትን ዓላማ እንደምን ያሳካ ይሆን? ምን አይነትስ ጉዳዮችን ተፈጻሚ ያደርጋል? አሉላ ከበደ ሂደቱን ሲከታተሉ የቆዩ በዋሽንግተን ዲሲና አካባቢው በህግ ሞያ የተሰማሩትን ዶክተር ፍጹም አቻም የለህን አነጋግሯል። ዶክተር ፍጹም አቻሜለህ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። በእንግሊዝኛ መጠሪያ ኤች አር አንድ መቶ ሀያ ስምንት በሚል የሚታወቀውና በኢትዮጵያ የሰብአዊ መብቶች እንዲከበሩ ሁሉን አቀፍ መንግስታዊ አስተዳደር የሚኖር ዘንድ ግፊት ለማድረግ በሚል ባለፈው አመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበው የውሳኔ ሀሳብ በትላንትና እለት ጸድቋል። እስኪ ከመሰረታዊው ጥያቄ እንነሳ። ይህ የውሳኔ ሀሳብ መጽደቁ ምን አይነት ለውጥ ያመጣል? ዛሬ በኢትዮጵያ በሚታዩ ነባራዊ ሁኔታዎች ላይ በተጨባጭ ምን አይነት ሁኔታዎችን ተፈጻሚ ያደርጋል? ይሄ የህግ ውሳኔ ሀሳብ በመጀመሪያ ደረጃ የኮንግረሱን ተቆርቋሪነትን ይገልጻል እና ይሄ የወጣው ህገ ውሳኔ የአሜሪካን መንግስት ኢትዮጵያ ውስጥ በሚደረገው የሰብአዊ መብት ረገጣ ባለፉት ሀያ ሰባት አመታት የተከናወኑ ድርጊቶችን፣ የአስቸኳይ ጊዜ አዋጁን፣ የህዝብ ከአንድ ቦታ ወደ አንድ ቦታ በግዴታ ማባረርን፣ የህግ አልባነትን ተቃውሞ የወጣ ውሳኔ ነው እና ከዛም አልፎ የአሜሪካን የውጭ ጉዳይ ሚኒስትርና የገንዘብ ሚኒስትርን በዚህ ጉዳይ ላይ የተሳተፉ ሰዎችን በተመለከተ ውሳኔ ሊያደርግ ሁሉ ሀሳቡን ይገልጻል። ይሄ እንግዲህ የአሜሪካን ኮንግረስ ህግ አውጪው አካል ብዙ ወራቶችን ፈይቶ በኢትዮጵያን ላይ የሚደረሰውን ሰብአዊ መብት ረገጣ ተቆርቋሪ አግኝቶ የራሱ መንግስት ያልተቆረቆረለትን የአሜሪካን ኮንግረስ በዚህ ተቆርቁሮ ያወጣው ውሳኔ ነው። መልካም። የዩናይት ስቴትስ ምክር ቤት ወኪሎች በዚህ የህግ ውሳኔ ሀሳብ የታቀፉ ሀሳብ ሲያጸድቁ በመሠረታዊነት ያዩቸው ያሏቸውን ባቀረቡበት ዝርዝር ለሰብአዊ መብት የሚሰጠው ከበሬታ ከፍ እንዲል የህግ የበላይነት እንዲከበርና ዲሞክራሲ መሰረት እንዲኖረው ይላል። የተባበሩት መንግስታት ድርጅት በአገር ውስጥ ተገኝቶ ምርመራ እንዲያደርግ የሚሉትን ይጨምራል። በእርግጥ እነኚህ ሁኔታዎች በዚህ ቀደም ብሎ በተገለጸው የህግ ሀሳብ ውሳኔ ተፈጻሚ እንዲሆኑ በእርግጥ ተጨባጭ ማድረግ ይቻላል። ይሄ የአሜሪካን ህዝብ የመረጠው ምክር ቤት የወሰነው ውሳኔ ነው። የአሜሪካ ምክር ቤት የመረጠው ውሳኔን በተለያየ መንገድ ማስፈጸም ይቻላል። አሁን እንግዲህ ይሄ ነው ሀሳቡ። የአሜሪካን ህዝብ ሀሳብ ብለን ልትለው ትችላለህ። ምክንያቱም በተወካዮቻቸው በኩል የተደረገ ነው። ኢትዮጵያ ውስጥ የአሜሪካን አምባሳደር አለ። አምባሳደሩ ተፈጻሚነቱን ለማስተግበር በሚያደርገው ጥረት ከእነሱ ጋር በሚነጋገርበት ጊዜ ይሄ ውሳኔ በጣም ይረዳዋል። እና ይሄ እንግዲህ በኋላ በዲፕሎማቲክ መንገድ ለሚካሄዱ መሳሪያ ይሆናል ማለት ነው። በዩናይት ስቴትስ የኢትዮጵያ አምባሳደር ለምክር ቤት አባላት በኢትዮጵያ ለተጀመሩት የለውጥ ሂደቶች እንቅፋት ይሆናል ሲሉ እንዳይ እንዳይጸድቅ የሚጠይቅ ብዙ ዝርዝር የያዘ ደብዳቤ ልከዋል። የኢትዮጵያ መንግስት አቋም ነውና እሳቸው የሚያንጸባርቁት። ከዚህ ቀደምም የኢትዮጵያ መንግስት አሜሪካ በሚገኙ ጉዳይ አስፈጻሚዎች ከፍተኛ ገንዘብ ወጪ አድርጎ ብዙ ጥረት ሲያደርግ እንደ ነበረ ተዘግበዋል። እነኚህ ሁኔታዎች በእርግጥ ዛሬ ካሉት ሁኔታዎች ጋር ተዛምዶ የኢትዮጵያ መንግስት ፈቃደኛ እንዲሆን ያደርጉት ይሆን? ያን መንገድ ሊከፍት ይችላል? ይሄ እንዳሉት በዲፕሎማሲያዊ መንገዶችም በሌሎችም ጥረት የሚደረግበት ሀሳብ ነው እና በእርግጥ መንገድ የሚከፈት ይመስሎታል? አያይዘውም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሊያስፈጽሙ ለሚሞክሯቸው ለውጦች እንቅፋት ይሆናል የሚል መከራከሪያም ተነስቷል በአምባሳደሩ ደብዳቤና በሌሎች መሰል ሀሳብ ባነሱ ወገኖች ዘንድ እንዴት ይመለከቱታል በጣም ጥሩ አምባሳደሩ የጻፉትን ደብዳቤ አይቸዋሉ አምባሳደሩ የዚህ የለውጥ አካል የማይመስል አይነት እንቅስቃሴ የሚያደርጉ ይመስለኛል ምክንያቱም የጻፉት ደብዳቤ አንደኛ ደካማ ነው ለምንድን ነው ደካማ ያሉት ማለት እሳቸው በደንብ ህጉም ቢያነቡት ኖሮ ይሄ ውሳኔ ዶክተር አብይ ለሚያራምዱት ለውጥ የሚረዳ እንጂ እንቅፋት የሚሆን አይደለም እንዲሁ በተለምዶ እንቃወም በሚል መንገድ ከላይ ከአዲስ አበባ እንግዲህ ሁለት የተከፋፈለ ሀይል ያለ ይመስላል። የዛን የአንደኛውን ይህንን ለውጥ ደጋፊ ያልሆነ ሀይል የጻፈ አይነት ደብዳቤ ነው የሚመስለው። ምክንያቱም ይሄ እዚህ ህጉ ላይ የተጻፈውን ነገር እኮ ዶክተር አብይ እኮ በተለያየ መንገድም ብለውታል። በሶማሌ ክልል የተደረገውን ማፈናቀል፣ በኢሬቻ ለተለያዩ ግድያዎች እኮ ይቅርታ ጠይቀዋል። እሳቸው እንግዲህ በተናገሩት እንኳን ብናየው የተለያዩ ለውጦች እንደሚያካሄዱ የሰብአዊ መብት እንደሚከበር ሰብአዊ መብት የተፈጥሮ ጸጋ ነው ብለው የተናገሩ ሰው ናቸው። እና እነዚህ ነገሮች የሰብአዊ መብት እንዲከበር ይረዳሉ፣ የኢትዮጵያ መንግስት ኢንከረጅ ያደርጋሉ እንጂ እንቅፋት አይሆኑም። እንደውም ትናንትና እኔ በሲስፓን ነበር ስከታተል የነበረው። ኮንግረስማኖቹ በደንብ ተረድተዋል። ይገባናል፣ አሁን እየተካሄደ ያለው ሪፎርምን እኛ ለማደናቀፍ አንፈልግም፣ መርዳት ነው የምንፈልገው። በጣም ኢንከረጅም ሳይኖች አሉ፣ ያለውንም ነገር እንከታተላለን። ግን የእሳቸው የተናገሩት ነገር ወደኋላ እንዳይመለስ ሪፎርሙንም ለመርዳት እንል ነው ብለው ተናግረዋል። ኮንግረስ ማለት እና ይሄንን ህግ ያጸደቁት የምክር ቤት አባላት ያውቃሉ እየተካሄደ ያለውን ነገር የእሳቸውንም ንግግርም ሆነ የሚያደርጉት ነገር ተረድተውታል እና ይሄ እንዲሁ በተለምዶ የአሜሪካን ኮንግረስ የሚያጸድቀውን ነገር እንቃወም በሚል አስተሳሰብ ስሜት የተጻፈ ደብዳቤ እንጂ በትክክል ህጉ ቢነበብ ቢተረጎምላቸው ለአምባሳደሩ እንደዚህ አይነት ደብዳቤ ማይጽፉ ብዬ ነው የምገምሰው ግን ከበፊትም ጀምሮ በኤችአር ቱ ሳውዘንድ ትሪ ጊዜም በወር ሀምሳ ሺህ ዶላር እየተከፈላቸው እንደዚህ አይነት የሚያደናቅፉ ሎቢስቶች ነበሩ። አሁንም ያንን ስራ በተለምዶ ይሰራል እንጂ ለውጥ የሚያካሄዱት ዶክተር አብይማ ከተናገሩት ጋር የሚዛመድ እንደውም የእሳቸውን ስራ የሚረዳ ህግ ብዬ ነው ኔ ማስብ። እስኪ የአምባሳደሩን ቃል የእሳቸውን ሀሳብ ገፍቼ ላቅርብ። የዚህ የውሳኔ ሀሳብ መጽደቅ የተጀመሩት ጥረቶች አሉታዊ ተጽዕኖ ያሳድራል ይላሉ። በደብዳቤያቸው መጨረሻ በእርሳቸው ፊርማ የወጣ መሆኑን የሚያመለክተው ደብዳቤ የፖለቲካ አመራሩ ይህን ደብዳቤ ላከው የፖለቲካ አመራር ይላሉ፣ በጀመርነው የለውጥ ወይም የተሀድሶ ሂደት ዳር ለማድረስ ቁርጠኝነታችን እናረጋግጣለን። ወደፊት ለሚደረጉ ውይይቶች ፍቃደኞችም ነን ይላል። ከዛ አንጻር ያለዚህ የውሳኔ ሀሳብ መጽደቅ አምባሳደሩ እንዳሉት ተፈጻሚ ሊሆን የሚችል አይመስሎትም? ከአሉታዊነቱ አይታየኝም። አሉታዊነቱ ምኑ ላይ ነው? ይሄ እኮ ይሄ የህግ ረቂቅ ሰብአዊ መብት ይከበር፣ የተቃዋሚ ፓርቲዎች ከእንደዚህ ከቫይለንስ ይቆጠቡ፣ መሳሪያች መሳሪያ ያዙ ሰዎች ይጣሉ፣ ከመንግስት ጋር ተሰባስበው ይነጋገሩ፣ የአስቸኳይ ጊዜ አዋጁ ይነሳ፣ የተለያዩ ከሶማሌ ክልል የተባረሩ ሌሎችም የሰብአዊ መብታቸው የተረገጠ ግለሰቦች መብት ይኑራቸው የሚል ነው እሳቸው ፓርላማ ላይ ተነስተው ከተናገሩት ንግግር ጋር ምን የሚቃረን ነገር አለው? እና ምኑ ነው አልታይነቱ? ለዚህ ነው ይሄን ደካማም ነው የምለው ይሄን ደብዳቤ። ሁለተኛ ነገር ደግሞ ከጠቅላይ ሚኒስትሩ ሴንቲመንት ጋር የሚሄድ አይመስለኝም። እንደምናውቀው በዛ አሁን እኮ ጠቅላይ ሚኒስትሩ አሸንፈው ወጡ እንጂ የጠቅላይ ሚኒስትሩን ወደዚህ መምጣት የለውጥ ማካሄድን የሚቃወሙ እኮ የመንግስት አካላት አለ። ሙሉ ለሙሉ አንድ ወጥ አይደለም። እና ያንን የሚቃወም የመንግስት አካል ጋ ዝምድና ያለው ወይንም ደግሞ የዛን ሴንቲመንት የሚያንጸባርቅ ደብዳቤ መስሎ ነው የሚታየኝ የአምባሳደሩ ደብዳቤ እንጂ ጠቅላይ ሚኒስትሩ ፓርላማ የተናገሩት ከዛም በፊት የተናገሩት ስለ ሰብአዊ መብት ስለ መሰባሰብ፣ ስለ ኢትዮጵያ አንድ ላይ መምከር፣ ስለ ተቃዋሚዎች፣ ሁሉም ተቃዋሚ ጋር ስለ መነጋገር በሀገር ጉዳይ ላይ ስለ መምከር ከተናገሩት ጋር ይሄ የሚቃረን አይመስለኛል። ስለዚህ ነው ምኑ ላይ ነው አሉታዊነቱ? ለዚህ ነው እንደዚህ አይነት ደብዳቤ ሳየው ለእኔ ደካማና ከምርም የጠቅላይ ሚኒስትሩን አስተሳሰብ የሚያንጸባርቅ አይመስለኝም። መልካም ዶክተር ፍጹም ቻሜለህ በትላንትናው ዕለት የዩናይት ስቴትስ ምክር ቤት ያጸደቀውን የህግ ሀሳብ ውሳኔ መጽደቅ አስመልክቶ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። ሂደቱን ተከታትለን ሌሎች መሰል ውይይቶችን በሚጋብዙበት እንደምናገኘው ተስፋ አድርጋለሁ። አሁኑ ጊዜ ርስትነ እኔም አመሰግናለሁ።